የተፈጥሮ አካባቢ ሳይንስና ህይወት። መጋቢት 13 የዓለም የውሃ ቀን ነው። ይህም በነገ ዕለት በዓለም ታስቦ የሚውለውን ዕለት አስመልክቶ ሰለሞን አባተ ተከታዩን ለዛሬው የተፈጥሮ አካባቢ ሳይንስና ህይወት ፕሮግራም አዘጋጅቷል። በአውሮፓ አቆጣጠር የያዝነው 2013 ዓ ምህረት ዓለም አቀፍ የውሃ ትብብር ዓመት ሆኖ እንዲያልፍ የተባበሩት መንግስታት ድርጅት በታህሳስ 2003 ዓ ምህረት ባደረገው ጠቅላላ ጉባኤው ወስኖ ነበር። የአመቱ ዘመቻ ታዲያ እንዲቀናጅና እንዲመራ የተደረገው ባለው ዘርፈ ብዙ ገጽና ባህሪ የተፈጥሮና ማህበራዊ ሳይንሶችን ትምህርትን፣ ባህልና መገናኛን አጣምሮ የያዘ በመሆኑ በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ ነው። መጋቢት 13 ቀን ዓለም አቀፍ የውሃ ቀን እንዲሆን ሐሳቡ የቀረበው በአውሮፓውያኑ አቆጣጠር በ1992 ዓ ም ሪዮ ዴ ጃኔሮ ላይ በተካሄደው የተባበሩት መንግስታት የተፈጥሮ አካባቢና የልማት ጉባኤ ላይ ነበር። ያንን ጉባኤ ተከትሎ የተጠራው የመንግስታቱ ድርጅት ጠቅላላ ጉባኤ መጋቢት 13 የውሃ ተጠቅመው እንዲውል ወስኖ የመጀመሪያው ዕለትም በአውሮፓ አቆጣጠር በዘጠና ሦስት በተከታዩ ዓመት ማለት ነው፣ ተከበረ። የመንግሥታቱ ድርጅት ውሳኔውን ሲያሳልፍ ለሰው ልጅ የዕለት ተዕለት ሕይወት ጥቅም ላይ ሊውል የሚችለውን ውሃ አስፈላጊነት ለማጉላት ነበር። መንግስታት ዕለቱን ከየራሳቸው ተጨባጭ ሁኔታና አስፈላጊነት ጋር እያጣመሩ የግንዛቤ ማስጨበጫና እውቀት ማዳበሪያ እንቅስቃሴዎችን እያደረጉ እንዲያከብሩት ነው የመንግስታቱ ድርጅት የሚያሳስበው። ኢትዮጵያ ዕለቱን ከ1986 ዓ ም ጀምሮ ለ20 ዓመታት ያህል በተከታታይ እያከበረችው መሆኗን በኢትዮጵያ የውሃና ኤነርጂ ሚኒስቴር የህዝብ ግንኙነት ዳይሬክተር ብዙነህ ቶልቻ ማምሻውን ገልጸውልኛል። ሀገራችን ተቀባጭ ሁኔታ ጋራ በማዛመድ እኛም በዛ መሰረት ነው የምናከብረው። በባሉ ዋዜማ ዛሬ ወርክሾፕም ተካሂደዋል። ነገ የዕለቱ ዕለት ደግሞ በሕፃናት መዝሙር ይቀርባል ከመሪ ቃሉ ጋራ በተያያዘ እንደዚሁም የተለያዩ መሪ ንግግሮች ይደረጋሉ። ያው የዋና ኤነርጂ ሚኒስትር ክቡር አቶ አለማየሁ ተገኑም ንግግር ያደርጋሉ እና ሌሎችም በመለፍሽ አካላት በተለይ የዩኒሴፍ ኢትዮጵያ ተወካይም ንግግር የሚያደርጉበት ሁኔታ ነው የሚኖረው። ከዛ ባሻገር ባሉን በልዩ ስሜት እና ደመቅ ባለ ሁኔታ ለማክበር እንዲቻል ዛሬ እና ነገ የሰርከስ ቡድን በአዲስ አበባ ከተማ በዋና ዋና ጎዳናዎች ላይ የተዘዋወረ የተቀረጹትን መልእክቶች አዝናኝ በሆነ መልኩ የሚያቀርብበትም ሁኔታ አለ። እንደዚሁም በተለይ ከሁለት ሺ ሶስት ዓመተ ምህረት ጀምሮ ወደዚህ ከሁሉም ክልል በተለይም ከመጠጥ ውሃ ሳኒቴሽንና ሀይጂን ጋር በተያያዘ የተሻለ አስተዋጽኦ ያላቸው ወይም የላቀ አፈጻጸም ያላቸውን የመሸለም ሂደትም ከሁለት ሺህ ሶስት ዓመተ ምህረት ጀምሮ የተጀመረበት ሁኔታ አለ። ይህም ዘንድሮ ይቀጥላል። ከዚሁ ጋራ ተያይዞ የመጠጥ ውሃ ሳኒቴሽንና ሀይጂን የላቀ ተሳትፎ ያላቸው ሴቶች የሚሸለሙበት ሁኔታ አለ። እንደዚሁም በመጠጥ ውሃና ሳኒቴሽንና ሀይጂን ወይም በዋሽ ፕሮግራም የፊዚካል ስራዎች እና የበጀት አፈጻጸም ጋራ በተያያዘ የላቀ አፈጻጸም ያላቸው የገጠር ወረዳዎችም ይሸለማሉ። በተጨማሪም በመጠጥ ዋና ፍሳሽ አገልግሎት ጽህፈት ቤቶች ያው ከሁሉም ክልል እነዚህም ከአገልግሎት አሰጣት አንጻር የላካ አስጣውሶ ያላቸው እነዚህም የሚሸለሙበት ሁኔታ ነው የሚኖረው። እንደዚሁም በውሃ ማቆር ሞዴል የሆኑ አርሶ አደሮችና አርብቶ አደሮችም የሚሸለሙበት ሁኔታ ነው የሚኖረው በአጠቃላይ ወደ መቶ ሀምሳ የሚደርሱ በእነዚህ በጠቃቀስኳቸው የላቀ አፈጻጸም ያላቸው መስፈርት ተዘጋጅተው ለክልሎች ተልኮ ክልሎችም ከራሳቸው ተጨባጭ ሁኔታ ጋራ አዛምዶ መርጦ የላኳቸው ተሸላሚዎች አሉ። እነዛም ተሸላሚዎች ያው በነገው በዓል ላይ እውቅና ወይም ሽልማት የሚሰጥበት ሁኔታ ነው የሚኖረው። የት ነው ስነስርዓቱ የሚካሄደው? ሚኒስቴር መስሪያ ቤቱ ቅጥር ግቢ ውስጥ ነው በዋናነት ስነ ስርዓቱ ኪፍነስት የምናካሄደው። እነዚህ የላቀ አስተዋጽኦ ያላቸው ያሉኝ ከወጣላቸው የመመረጫ መመዘኛ ውስጥ አንድ ሁለቱ ሊጠቅሱልኝ ይችላሉ? ምን ማለት እንደሆነ ግንዛቤ ለመጨበጥ እንዲቻል። ለምሳሌ የሚሸለሙት ሴቶች በተለይ ከዚህ ከመጠጧ ሳኒቴሽን እና ሃይጂን ሃይጂን ከጤና አጠባበቅ ጋር ተያይዞ ነው። በየውሃ ተቋማት በያሉበት አካባቢ ኮሚቴዎች አሉ የውሃን የሚያስተዳድሩ ኮሚቴዎች እዛ አባል ከሚያስተዳድሩ ኮሚቴዎች ውስጥ እና ሴቶች አባል መሆን እንዳለባቸው የዛ የኮሚቴ አባል መሆን እንዳለባቸው የተቀመጠ አቅጣጫ አለ። በኮሚቴ አባልነትም በኮሚቴ ሰሳቢነት የሚሳተፉ ሴቶች አሉ። በዋና ገንዘብ ያዥነት የሚሳተፉ ሴቶች አሉ። ከሳኒቴሽን እና ሃይጂን ጋራም በተያያዘ ለሌሎቹ ሞዴል የሚሆኑ ማለት ነው ከቤት አያያዛቸው ከቤት ንጽህና አያያዛቸው ከሳኒቴሽን ሁኔታም ከቤተሰባቸው ና ከአካባቢያቸው ጋር በተያያዘ ለሌሎቹ ሞዴል ሊሆሉ በሚችሉበት ሁኔታ ላይ ያሉትን በዛ አግባብ መስፈርቱ ተዘጋጅቶ የሚመረጡበት ሁኔታ ነው የሚኖረው እንደዚሁም የገጠር መጠጥ ውሃና ሳኒቴሽን ጽህፈት ቤቶች አሉ እነዚህ የገጠር ወረዳዎች እነዚህ የገጠር ወረዳዎች በአካባቢያቸው ወይም በወረዳቸው በአቅማቸው የሚያከናውኗቸው የመጠጥ ውሃ አቅርቦት ተቋማት አሉ። እነዚህ የመጠጥ አቅርቦት ተቋማትን ለማከናወን ከዚህ ከፌዴራል መንግስት የሚለቀቅላቸው በጀት አለ ያንን የለቀቅላቸውን በጀት በአግባቡ ተጠቅመው እነዛን ተቋማትን ገንብተው ወደ ስራ ላይ እንዲውሉ ከማድረግ አኳያ የሰሩና የተጠቀሙበትንም በጀት በወቅቱ ያወራረዱና ህብረተሰቡንም በንጹሕ መጠጧ ተጠቃሚ ያደረጉ እና ህብረተሰቡ በላቀ ሁኔታ ከመጠጥ ውሀና ሳኒቴሽን አይዲል እንዲጠቀም አስተዋጽኦ ያደረጉ ወረዳዎች እና ለዚህም ለሌሎቹ ምሳሌ ሊሆኑ የሚችሉ ኤግዛምፕለሪ ሊሆኑ የሚችሉ ወረዳዎች ናቸው የሚሸለሙት። የከተማ ውሀ አገልግሎቶቹ ከውሀ አገልግሎት አሰጣት አኳያ የሚሰበስቡት ገቢና የሚያሰራጩትን ውሀ ተመጣጣኝ በሆነ ሁኔታ የውሀ ብክነትን በከፍተኛ ደረጃ መቀነስ የሚች የቻሉ የመጠጥ ውሃና ሳኒቴሽን አገልግሎት ጽህፈት ቤቶች ከዚህ አንጻር ለሌሎች ምሳሌ መሆን የሚችሉ የራሳቸውን ገቢ አጠናክረው የማስፋፊያ ስራዎችን የንጹህ መጠጥ ውሃው አቅርቦቱ የማስፋፊያ ስራዎችን መስራት የቻሉ የከተማ መጠጥ ውሃና ሳኒቴሽን አገልግሎት ጽህፈት ቤቶች አሉ። እነዚህ ለሌሎቹ ምሳሌ ሊሆኑ ከሚችሉበት አንጻር የደረሱ ከመሆናቸው መሰረትና መስፈርቱን ከዚህ አግባብ ያሟሉ የሆኑት ናቸው የሚሸለሙት። ኢትዮጵያ አንድ መቶ ሀያ ሶስት ቢሊዮን ሜትር ኩብ የገጸ ምድር እንዲሁም እስከ አርባ ቢሊዮን ሜትር ኩብ ደግሞ የከርሰ ምድር ውሃ እንዳላት በአሁኑ ጊዜ ወደ አምስት ነጥብ ሶስት ሚሊዮን ሄክታር በመስኖ ሊለማ የሚችል መሬት እንዳላት አቶ ብዙነህ ጠቁመዋል። ሳና ያህል የሚለማ አጠቃላይ መሬት ቢኖርም እስካሁን ድረስ እኛ ወደ ከሁለት መቶ አስር ሺህ ሄክታር በላይ በመካከለኛና ሰፋፊ የመስኖ ልማት ሊለማ የሚችል ስራ ተሰርቶ ይሄ ወረዲ የማልማት ስራውን የጀመረበት ሁኔታ ነው ያለው። ይሄ በአጭር ጊዜያት ውስጥ ቁጥሩ ወደ ከፍተኛ ደረጃ ሊደርስ የሚችል ነው። በእድገትና ትራንስፎርሜሽን እቅዳችን በሁለት ሺ ሰባት ወደ ሰባት መቶ ሀምሳ ሺህ ሄክታር በዚህ በመካከለኛና በመስኖ ሊለማ ይችላል የምል እቅድ ወይም ግብ ተይዞ ነው እየተሰራ ያለው። ሁለት አመት ነው የቀረው። የደረስበታል። እሱ የሚሰራው ያው በፌዴራል መንግስት በክልሎች እና ወይም እንደዚሁም በባለሀብቶች ከመሆኑ አንጻር እዛ ግብ ላይ እንደርሳለን ብለን ነው እየሰራን ያለ ነው። ከንጹህ መጠጥ ውሃ አንጻር የንጹህ መጠጥ ውሃ ተጠቃሚ እስካሁን ድረስ የገጠርም የከተማም ከተጠቃሚ አንጻር ወደ ሰባ ስምንት ነጥብ ዘጠኝ ፐርሰንት ደርሰናል። ከኢትዮጵያ ህዝብ ከተጠቃሚ ከህዝቡ ከአጠቃላይ ካለን ህዝብ ላይ ይህንን ያህል የሚሆነው ህዝብ የንጹህ መጠጥ ውሃ ተጠቃሚ ሆነዋል ነው። ሰባ ስምንት ነጥብ ዘጠኝ ከመቶ ወደ ዘጠና ሚሊዮን ከሚጠጋው ህዝብ ሆኗል ማለት ነው የሚሉኝ። አዎ ንጹህ ውሃ ማለት ምን ማለት ነው በነገራችን ላይ፣ በእናንተ ትርጉም ከወተር ቦርን ዲዚዝ ውሃ ወለድ በሽታዎችን የማያስተላልፍ ነጻ የሆነ ውሃ ማለት ነው አቶ ብዙነህ ቶልቻን የህዝብ ግንኙነት ዳይሬክተሩን አመሰግናለሁ በሌሎችም የኢነርጂ የውሃ ማህበረሰብና የተፈጥሮ አካባቢ ርዕሶችም ላይ ተወያይተናል በመጪ ዝግጅት እንመለሳለን ውሃ ህይወት ነው ንጹህ ውሃ ተጠቀሙ ውሃን ጠብቁ ንጹህ ውሃን ቆጥቡ መልካም የውሃ ቀን